የጀርመን ተራድኦ ድርጅት ወይም ጃይዜድ ያለውን ዓለም አቀፍ የዲፕሎማቲክ መብት በመጠቀም ከውጭ እቃዎችን እንዲያስገባ የተፈቀደለትን ሰነድ አስመስሎ በማዘጋጀት በኢትዮጵያ ላይ ከፍተኛ ጉዳት የሚያስከትል የ219 ሚሊዮን ብር ቁሳቁስ በሕገ ወጥ መንገድ ሲገባ መያዙ ከተነገረ በኋላ አዲስ አበባ የበርካታ ዲፕሎማቲክ ተቋማትና ኤምባሲዎች መገኛ እንደመሆኗ ጥንቃቄውና ቁጥጥሩ መጠናከር እንዳለበት አመላክቷል። በቁጥጥር ስር የዋሉ አምስት ተጠርጣሪዎች የተሳተፉበት ይህ ድርጊት ከዚህ በፊትም በኤምባሲዎች ስም የሚከናወኑ ወንጀሎች መኖራቸውን አጉልቶ ያሳየ መሆኑን በገቢዎች ሚኒስቴር የኮሚኒኬሽን ዳይሬክተሩ አቶ አዲሱ ይርጋ ለዲw ተናግረዋል። የጉምሩክ ኮሚሽን ይህንን ሐሰተኛ ማህተም የለየበትን መንገድም እንዲነግረውናል። የሐሰተኛ ማህተም ተጠቅመዋል ብለን መንገድ ነው። ለውጭ ጉዳይ ሚኒስቴር የእሱ ማህተም አርገበት ፍቃድ መስጠቱን ኦፊሻሊ በደብዳቤ ጉምሩክ ኮሚሽን ጠይቀው ማህተም ተወስዶ በአኩተኛ የተጻፈ እንጂ የውጭ ጉዳይ ሚኒስቴር ይህንን ያክል መጠን እቃ እንዲገባ አልፍሎ ያረጋገጠበት ሁኔታ ነው ያሉት። በቁጥጥር ስር የዋሉት እቃዎች ከፍተኛ ዋጋ ያላቸው የቴክኖሎጂ ውጤቶች ናቸው። የጀርመን ተራድኦ ድርጅት ወይም ጂአይዜድ በኢትዮጵያ ውስጥ ለብዙ ዓመታት በትምህርት በግብርናና በሌሎች ዘርፎችም ከፍተኛ ድጋፍ ሲያድርግ የቆየ ነው ያሉት አቶ አዲሱ ተቋሙ ይህንን ያደርጋል የሚል እምነት የለንም። ይሁንና ውስጥ አሰራሩን የሚያውቁ ግለሰቦች ግን ይህንን አስነዋሪ ተግባር ፈጽመውታል ብለዋል። ለተቋም ይህንን ነገር ይፈጽማል ብለን አናስብም፣ ተቋማችንም አያምንም። ነገር ግን ተቋም ውስጥ የሚሰሩ አሰራሩን የሚያውቁ ጥቂት ግለሰቦች ከተቋሙ መልካም ገጽታ ይልቅ የክልል ጥቅማቸውን ያስቀደሙ እዛ ውስጥ የሚሰሩ ያችን ሰነድ በመጠቀም ከአዘተኛ ሰነድ ሰሪዎች ጋር በመተባበር ይሄ አራት ሺህ አንድ መቶ ኪሎግራም እንዲገባ አድርገው ነው በቁጥጥር ስር የዋለው። ከጉዳዩ ጋር በተያያዘ አንድ ተጠርጣሪ እንደተሰወረና እጃቸው ያለባቸው ሌሎች ተጠርጣሪዎች ላይም ክትትል እየተደረገ መሆኑን የኮሚኒኬሽን ዳይሬክተሩ አቶ አዲሱ ይርጋ ነግረውናል።

በዚህ አይነት መልኩ ያለውን ጥርጣሬ በማየት ነገሮችን ወደ ማዳራት ሲሄድ ሀይተተኛ መሆኑ ማረጋገጥ ተችሏል። ማለት ተጠርጣሪዎቹ ሁሉም ኢትዮጵያውያን ናቸው ተብሏል። ሶስቱ የጂ አይ ዜድ ሰራተኞች በኃላፊነት ደረጃ ያሉ ኢትዮጵያውያን እንደሆኑና ስማቸውን ለጊዜው መጥቀሱ ባያስፈልግም ጉዳዩን ግን በሚገባ ሲያስተባብሩ የነበሩ ናቸውም ብለዋል። ዳይሬክተሩም የውጭ ሀገር ዜጎች የሉበትም። ግን ሶስቱን ግለሰቦች ከዛው ተቋሙ ውስጥ የሚሰሩ በተለያየ ስራ ኃላፊነት ላይ ያሉ ሹ የፈቀዱ በዛ ፕሮሰሱ ውስጥ ይሄ እንደዚህ አይነት ስራ ሲፈጠር የተነካኩ የተነካኩና ፊርማቸውን ያሳረፉ ሰዎች ናቸው። የውጭ ሀገር የጀርመን ዜጋ የሆኑ ሰዎች አሉ ሰዎች ተጠርጣሪዎቹ ትናንት ፍርድ ቤት እንደቀረቡ ጉዳዩንም የፌዴራል ጠቅላይ አቃቢ ሕግ እንደያዘውና ከፖሊስ መረጃ ተጣርቶ ሲቀርብለት ክስ እንደሚመሰርትም ለማወቅ ችለናል። ለዲ ደብልዩ ለተጠናቀረው ዘገባ ሰለሞን ሙጭ ነኝ ከአዲስ አበባ።